ሰሜን ኮሪያ ምንም እንኳ ዓለም አቀፍ ማዕቀብ ቢጣልባትና እንድትገለል ቢደረግም የጦር መሳሪያ ለመግዛትና የጋራ መከላከያ ስምምነት ለመፈረም ፍላጎት ያላቸው በርካታ የአፍሪካ ሀገሮችን ሽርክና ማግኘት ችላለች ይላል ምርመራውን ያካሄደው የተባበሩት መንግስታት ባለሙያዎች ቡድን በዓለሙ ድርጅት ባለፈው ወር ይፋ ያደረገው ሪፖርት። ሰሜን ኮሪያ የተጣለባትን ማዕቀብ ለማምለጥ በርካታ የተለያዩ ዘዴዎችን እንደምትጠቀምና በትንሹ ሰባት ከሚሆኑ የአፍሪካ ሀገሮች ጋር ወታደሮችን ለማሰልጠን ተቋማትን ለመገንባትና የተለያዩ የጦር መሳሪያዎችና ተሽከርካሪዎችን ለመሸጥ ስምምነቶችን እንደቋጨች አስታውቋል። ሳሌም ሰለሞን ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርበዋል። ሰሜን ኮሪያ ከአፍሪካውያኑ ሀገሮች ጋር የምትደርሳቸው ስምምነቶች የተባበሩት መንግስታትን የጦር መሳሪያ ማዕቀብ የጣሱ ናቸው። ምክንያቱም ማዕቀቡ ከጦር መሳሪያ ጋር ግንኙነት ያላቸው ቁሳቁሶችን ሽያጭ ይከለክላል፣ አፍሪካውያኑ የሰሜን ኮሪያን ወታደራዊ አሰልጣኞችና አማካሪዎች እንዳያስተናግዱም ይከለክላልና ነው። ሂው ግሪፊት የዓለሙን ድርጅት ማዕቀቦች ተግባራዊነት የሚቆጣጠረው ባለሙያዎች ቡድን አስተባባሪ ናቸው። ማዕቀቦቹ በአንዳንድ የአፍሪካ ሀገሮች ውስጥ የተጣሱ መሆናቸውን ለአሜሪካ ድምፅ ራዲዮ ተናግረዋል። ሰሜን ኮሪያ ገንዘብ የምታገኘው የተለያዩ የጦር መሳሪያዎችን በድብቅ በማቅረብ ነው። ከብስ ወደ አየር ተወንጫፊ ሚሳይሎችን፣ ራዳሮችን፣ ማንፓድስ የሚባሉትን በሰው ትከሻ መጓጓዝ የሚችሉ የአየር መቃወሚያ መሣሪያዎችን ለአፍሪካ አገሮች ትሸጣለች። ከዚህ የንግድ ልውውጥ የሚገኙትን የውጭ ምንዛሪ ደግሞ ብዙ ህዝብ ባንዴ መጨረስ የሚችል የጦር መሣሪያ ለመገንባት ፕሮግራማቸው ያውሉታል። ግሪፍዝ አክለው ይህች የኑክሌር ሚሳይሎችን ደጋግማ በመሞከር የዓለም ሀያላን መንግሥታትን ያስቆጣች ገለልተኛዋ ኮሚኒስት ሰሜን ኮሪያ በሌላ በኩል የአፍሪካ ወዳጆችን ማፍራት ችላለች ይላሉ። ከአፍሪካውያኑ ጋር የምትጠቀመው ዲፕሎማሲም በወታደራዊ ትብብር አማካይነት መሆኑን ያስረዳሉ። ትብብሮቹም ወታደራዊ አማካሪዎችን፣ ቴክኒሽያኖችን፣ የጥገና ሥራ ባለሙያዎችን በመላክ እንደ ሮኬት ወንጫፊ በሶቪየት ኅብረት ዘመን የተሠሩ አሮጌ ታንኮችንና ሌሎችንም የጦር መሳሪያዎች ማቅረብን ይጨምራሉ በማለት ያብራራሉ። እንደ ኤርትራ ያሉ ራሳቸው የዓለሙ ድርጅት የጦር መሣሪያ ማዕቀብ የተጣለባቸው ሀገሮች በመሆናቸው መሳሪያ በግልጽ ገበያ ማግኘት አይችሉም። ኤርትራ በተባበሩት መንግሥታት የክትትልና ፍተሻ ቡድን ዘገባ ላይ በተከታታይ በ2015 በ2016 እንዲሁም አሁን በያዝነው በ2017 ተጠቅሳለች፣ ይላሉ ሂው ግሪፊዝ ኤርትራ በ በተለይ እንደ አውሮፓ አቆጣጠር በ2016 ኤርትራ ላይ የተባበሩት መንግሥታት ድርጅት የመሳሪያ እቀባ ካደረገበት ድርጅት ግሪን ፓይን ከተባለና የሰሜን ኮሪያ የመሳሪያ ሽያጭ ኩባንያ ከሆነው ጋር እንደምትሠራ ማስረጃ ስላገኘን በመንግሥታቱ ድርጅት ዘገባ ላይ ተጠቅሳለች። ግሪን ፓይን ለመካከለኛው ምስራቅና ለአፍሪካ አገሮች መደበኛ የጦር መሳሪያ የሚሸጥ ድርጅት ነው። ስለዚህ የኤርትራ መንግሥት ባለሥልጣናት ከሰሜን ኮሪያ መሪዎች ጋር ስለዚህ ጉዳይ ለመነጋገር ወደ ፒዮንግያንግ ሲመላለሱም ነበር። በዚህ ዓመት የወጣው ዘገባችን ደግሞ ለመልእክት ማስተላለፊያ የሚውሉ መሣሪያዎች ግሎካም በተባለ ኩባንያ ወደ ኤርትራ እንደሚጫኑ ተጠቅሷል። የተባበሩት መንግሥታት ድርጅት መርማሪ ቡድን የደረሰበት ሌላው ግኝት ሰሜን ኮሪያ ለሱዳን ውስብስብ ሚሳይሎችን ያቀረበች መሆኑን ነው። ከየብስ ወደ አየር የሚወነጨፉት እነዚህ ሚሳይሎች በሳተላይት አማካኝነት የሚመሩ አይነቶች ናቸው። ሱዳን እነዚህን ሁለት ሚሳይሎች ለመግዛት ስድስት ነጥብ አራት ሚሊዮን ዶላር ከፍላለች። የፒዮንግያንግ ዋናው የጦር መሣሪያ ተቋራጭ ኮሚድ እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ በዓለሙ ድርጅት ጥቁር መዝገብ ውስጥ የነበረ ቢሆንም አሁንም በሌሎች ኩባንያዎች አማካኝነት ሥራውን መቀጠሉ ተገልጿል። ሂው ግሪፊዝ ያስረዳሉ። የሱዳን ጦር ሰራዊት በሲቪሎች ላይ ያነጣጠረ ቦምብ በተለያዩ የአገሪቱ ክፍሎች በመጠቀሙ ብዙ ጊዜ ተተችቷል። ቦምቡ የሚጣለው ከአንቶኖቭ አውሮፕላን ሲሆን ሪፖርታችን የሚያሳየው ግን ሰሜን ኮሪያ ከዚያ የተሻሉ ጂፒኤስ የሚባሉ በሳተላይት የሚመሩ ሚሳይሎችን እንደምታቀርብ ነው። ከየብስ ወደ ምድር ብቻም ሳይሆን በርቀት ምድር ለምድር ተጓዥ ሚሳይሎችንም ለሱዳን ትሸጣለች። በሪፖርቱ መሠረት ሰሜን ኮሪያ አውቶማቲክ ሽጉጦችንና ሌሎች አነስተኛ የጦር መሣሪያዎችን ለኮንጎ ዲሞክራቲክ ሪፑብሊክ እምልካለች። ከሞዛምቢክ ጋር ከየብስ ወደ አየር የሚተኮሱ ሚሳይሎችን፣ ራዳሮችንና ጸረ ታንክ ፈንጂዎችን በስድስት ሚሊዮን ዶላር ለማቅረብም ተስማምታለች። ሞዛምቢክ ስለ ውሉ አስተያየት ባትሰጥም ፕሬዚደንቷ ፊሊፔ ያሲንቶ ኒውሲ በጃፓን ጉብኝታቸው ወቅት የሰሜን ኮሪያን ሚሳይል ሙከራ አውግዘዋል። ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይም ሰሜን ኮሪያ ከትንኮሳዋ ታቅባ ሙሉ በሙሉ የተባበሩት መንግሥታት ድርጅትን ማዕቀብ እንድታከብር ጠይቀዋል። ሰሜን ኮሪያ በናሚቢያም የጥይት ፋብሪካ የማነጽ ፕሮጀም አከናውናለች። የዓለሙ ድርጅት ሪፖርት ሰሜን ኮሪያ ከሃምሳ አራቱ የአፍሪካ ሀገሮች 11ዱ ጋራ ማዕቀቡን በመጣስ ትሰራለች።